የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። ሰላም ለናንተ ይሁን። ጋቢና ቪኦኤ ጀመረ ከአሜሪካ ድምፅ። ዛሬ ታህሳስ 18 2014 ዓ ም ነው። አብራችሁን ካመሻችሁ ቀጣዮቹ ጉዳዮች ይሰማሉ። የመማሪያ ክፍሎችን በምንገባ ጊዜ እንዳለ በሙሉ ወንበሮች ተሰባብረዋል። ላክቦርዶች ተነቃቅለዋል፣ ተሰባብረዋል። በጣም ከፍተኛ የሆነ ውድመት ተካሂዱበታል። የሰማናቸው የወልዲያ ዩኒቨርሲቲ ፕሬዚደንት አበበ ግርማን ነው። በሰሜን ኢትዮጵያ የተካሄደው ጦርነት ውድመት ከተወባቸው ተቋማት መካከል አንዱ ስለሆነው ዩኒቨርሲቲ ወቅታዊ ሁኔታ አመሻሹን ያጫውቱናል። እና እንደሞድ ነው የማውቀው እንዴት መስራት ምን ማድረግ እንዴት ሚሄድ እንዳለብኝ አቅጣጫ የሚያሳይም አልነበረም። እንደዚህ ሂጂ፣ እንደዚህ አድርጊ፣ እንደዚህ ሁኚ የሚልም ብቻ አለመኖሩ ብቻ ሳይሆን ለሀሳብሽም ትኩረት ሰጥቶ የሚያዳምጥ ሰው አልነበረ። ኤክሰብ አዲስ በቴክኖሎጂ መስክ የተሰማሩ ወጣቶች እንዲተሳሰሩና ለተሻለ ውጤት እንዲበቁ በማገዘ ላይ ያለ ተቋም ነው። በተቋሙ ተሳታፊ ከሆኑ ወጣቶች ጋር አመሻሹን እንወያያለን። እነዚህና ሌሎች ጉዳዮች የተካተቱበትን መሰናደው ሀብታም ስዩም እመራለሁ። ኤልያስ አስማረ ደግሞ የድምፅ ምህንድስናውን ይከውናል። አስቀድመን አጫጭር የዓለም ዜናዎችን እንስማ አይደንገር them አመሰግናለሁ፣ ሀብታሙ። አድማጮች በድጋሚ እንደምን አምሽታችኋል? የምስራቅ አፍሪካ የልማት በይነ መንግስታዊ ባለስልጣን ኢጋድ የአየር ንብረት ለውጥ ውጤቶችን ለመጋፈጥ የሚያግዝ የምርምር ማዕከል ሶማሊያ ውስጥ ከፈተ። ባለፈው አመት ደርሶ የነበረው እጅግ የከፋ የሚባለው ድርቅና የጎርፍ አደጋዎች ግማሽ ሚሊዮን የሚሆኑ ሰዎችን ያፈናቀሉ ሲሆን በዚህ አመትም ከሀገሪቱ ሕዝብ ግማሽ ያህሉ አፋጣኝ ሰብአዊ ድጋፍ እንደሚያስፈልገው ተገልጿል። በትናንትናው ዕለትም በሞቃዲሹ የኢጋድ ዋና ስራ አስፈጻሚ አቶ ወርቅነህ ገበየሁና እንዲሁም የሶማሊያ ፕሬዚዳንት በተገኙበት ማዕከሉ መመረቁ ተገልጿል። የኬንያ መንግስት ከ800 ሚሊዮን ዶላር በላይ እዳ ያለበትን የኬንያን አየር መንገድ እዳ እንደሚሸፍንና በሚቀጥሉት ሁለት ዓመታት ውስጥ ወደ ግማሽ ቢሊዮን ዶላር የሚደርስ የበጀት ድጋፍ በማድረግ እንደሚታደገው አስታወቀ። መንግስት ለአየር መንገዱ የሚሰጠውን ስምንት መቶ ሚሊዮን ዶላር ማግኘት ያሰበው ከዓለም አቀፉ የገንዘብ ተቋም አይ ኤም ኤፍ በመበደር እንደሆነም ተመልክቷል። የኬንያ መንግስት በቅርቡ በሰጠው መግለጫ እንደተመለከተው መንግስት ከአየር መንገዱ 49 ከመቶ የሆነ ባለቤትነት ይዞታ እንዳለውም ተገልጿል። ይሁን እንጂ የበጀት ድጎማ በማድረግ አየር መንገዱን ከዕዳ ለመታደግ መሞከሩ ትክክለኛ እርምጃ ስለመሆኑ የምጣኔ ሀብት ባለሙያዎች ጥያቄ ማንሳታቸውም ተዘግቧል። የኬንያ አየር መንገድ ዋና ስራ አስፈጻሚ አየር መንገዱ በኮቪድ-19 ወረርሽኝ ክፍዳቱን ገልጸው ካለፈው ጥር ወር እስከ ሰኔ ወር ብቻ መቶ ሚሊዮን ዶላር ኪሳራ እንደደረሰበት አስታውቀዋል። እንደ ኤሮፓን አቆጣጠር በ2020 በተመሳሳይ ጊዜ ውስጥ አየር መንገዱ 130 ሚሊዮን ዶላር መክሰሩንም ስራ አስፈጻሚው መናገራቸው ተዘግቧል። በናይሮቢ የአሜሪካ ድምጽ ያነጋገራቸው የምጣኔ ሀብት ባለሙያ ጄምስ ሺክዋቲ የኬንያ አየር መንገድ ከኢትዮጵያ አየር መንገድ ጋር የሚፎካከር እንደነበረ ገልጸው እንደ አውሮፓውያን አቆጣጠር በ1980ዎቹ ይበልጥ ተወዳዳሪ ለማድረግ በከፊል ወደ ግል ይዞታ እንዲዛወር መደረጉን ጠቅሰዋል። ይሁን እንጂ በመንግስት ይዞታ ጸንቶ የቆየው የኢትዮጵያ አየር መንገድ የተለየ እጣ የገጠመ መሆኑንም ገልጸው አሁን ተወዳዳሪ የሚሆንበት እድል ያልተዘጋ መሆኑን አስረድተዋል። አንዳንድ የምጣኔ ሀብት ባለሙያዎች አየር መንገዱ ራሱን መልሶ እንዲያዋቅር፣ ሰራተኞችንም እንዲቀንስ፣ አዳዲስ ኮንትራቶችና ስምምነቶችን እንዲያፈላልግና የመንግስትን ድጋፍ እንዲጠቀም አሳስበዋል። ዩጋንዳ የሽብር ጥቃት በማድረስ ከሽብርተኞች ጋር ተባባሪ ሆኗል በሚል አስራ አምስት ሰዎች ላይ ክስ መመስረቷን ትላንት አስታወቀች። ተከሳሾቹ የተከሰሱት ባለፈው ጥቅምትና ህዳር ወር ውስጥ በኡጋንዳ ዋና ከተማ ካምፓላና በሌሎች የሀገሪቱ ክፍሎች ቢያንስ ለስድስት ሰዎች ሞት ምክንያት ሆኗል በተባሉ የቦምብ ፍንዳታዎች ተጠርጥረው መሆኑንም ሮይተርስ ዘግቧል። አድማጮች ለምሽቱ ያስኩላቸው አጫጭር ዜናዎች እኚህ ነበሩ። ከቀሪ የጋቢና ቪ መሰናዶች ጋር ታመሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ Cabina VOA. ጋቢና ቪኦኤ ወጣቶች ላይ ያተኮረው የአሜሪካ ድምፅ ልዩ መርሃ ግብር ነው። በማኅበራዊ መገናኛዎቻችን እንዲሁም በመደበኞቹ የራዲዮና የሳተላይት ቴሌቪዥን ሞገዶች ላይ እንገኛለን። ወደ ቀዳሚ ጉዳይ እንሻገር። በሰሜን ኢትዮጵያ ለወራት የቆየው ጦርነት በርካታ ሰዎችን ሕይወት ቀጥፈዋል። የብዙዎቹ አካል ጉድለት ሰበብ የሥነ ልቦና ስብራትም ምንጭኗል። ጦርነቱ የበርካታ ሰላማዊ ሰዎች መጠቀሚያዎችንም አውድሟል። የመጀመሪያው ዘገባችን ለዚሁ ማሳያ የሚሆን ነው። ከፍተኛ ጉዳት ከደረሰባቸው የትምህርት ተቋማት መካከል አንዱ ስለሆነው የወልዲያ ዩኒቨርሲቲ መስፍን አራጌ አጠር ያለ ዘገባ አጠናቅረዋል። በኢትዮጵያ ዩኒቨርሲቲዎች ምስረታ ከሶስተኛ ትውልድ የሚፈረጀው ወልዲያ ዩኒቨርሲቲ የህወሓት ኃይሎች ከፍተኛ ዘረፋ ና ውድመት የፈጸሙበት ተቋም መሆኑን የዩኒቨርሲቲው ፕሬዚዳንት አበበ ግርማ ይናገራሉ። እነ ፕሬዚዳንቱ በተለይ ለመካኒካል ኤሌክትሪካል ና ኮምፒውተር ቴክኖሎጂ የሚያገለግሉ ቁሳቁሶች በ152 ሚሊዮን ብር ተገዝተው የገቡ የስነ ህይወት ባዮቴክኖሎጂ ቁሳቁሶች ና ግብአቶች፣ የዘረመድ ልዩ ልየታ የሚያደርጉ መሳሪያዎች ና በከፍተኛ ወጪ የተደራጁ ቤተሙከራዎች የዘረፋው እና የውድመቱ ሰለባ ሆነዋል። የላቦራቶሪዎቹ ደግሞ በጣም ከባድ ነው። ከአንድ ቢሊየን በላይ የሚሆን ሀብት ነው በላቦራቶሪ ላይ የተደረገ የነበረ። እነዛም ራሱ ሙሉ በሙሉ ግማሹ የሚወስዱትን ወስደዋል፣ የሚያወድሙትን አውድመውታል። አሁን ቀርቷል የምንለውም ከራሱ የሆነ ፓርት አውጥተው ነጥለው እንዳይሰራ አድርገው ነው። ለአካባቢው ማህበረሰብ በተለይም ለአርሶ አደሩ አገልግሎት ሲሰጡ የነበሩ የእንስሳት ማድለቢያ ማርቢያ እና የቄራ አገልግሎት መስጫ የቅሪታ አካል መመርመር የሚችሉ መሳሪያዎች በብዛት መዘረፋቸውን የቀሩት ጥቂቱ ደግሞ ሙሉ በሙሉ እንዲወድሙ መደረጋቸውንም ጠቅሰዋል። የንብ ቀፎዎች ነበሩ፣ እነዛም እንስሶች ናቸው። እንደኔ እንደኔ እንዳለ በሙሉ ስብርብር አድርገው እነሱም ራሱ የተገደሉበት ሁኔታ ነው ያለ በመርዝ የሆነ ነገር ብቻ አልቀዋል። ከሶስት መቶ በላይ አባወራዎችን የሚያስተናግድ የመምህራን መኖሪያ ሰማንያ ሁለት ህንፃዎች ላይ የሚገኝ የተማሪዎች መማሪያ ክፍል አገልግሎት እንዳይሰጥ ተደርጎ ዘረፋ ተፈጽሞበታል ከጥቅም ውጭ እንዲሆን ተደርጓል ይላሉ ፕሬዚዳንት መማሪያ የመማሪያ ክፍሎችን በምንገባ ጊዜ እንዳለ በሙሉ ወንበሮች ተሰባብረዋል። ብላክቦርዶች ተነቃቅለዋል፣ ተሰባብረዋል። በጣም ከፍተኛ የሆነ ውድመት ተካሄዱበታል። የተማሪዎች መኖሪያም ልክ እንደዚያው መኖሪያ ቤቷ፣ አልጋዎቹ፣ ወንበሮቹ፣ ፍራሾቹ ሙሉ በሙሉ ተወስደዋል። ዘረፋና ጉዳት ከደረሰባቸው ውስጥ አንድ መቶ አስር ክፍሎች ያሉት የእንግዶች ማረፊያ ከእነ ሙሉ ቁሳቁሱ ይገኝበታል። ተመራማሪዎች በሚመጡበት ጊዜ ከውጭ ሀገር፣ ሌሎች አጋርነት የሚሰሩ አካላት መጥተው በሚሰሩበት ጊዜ ለጊዜው የሚያርፉበት ነበር እና ሁሉም ነገር ተወስዷል። በአጠቃላይ የዘረፋና የውድመቱ መጠን ከስድስት ቢሊዮን ብር እንደሚልቅ ያመለከቱት ዶክተር አበበ በአስተዳደር ሕንፃዎችም ላይ የደረሰውን ጉዳት የከፋ እንደሆነ አልደበቁም። የአስተዳደር ቢሮዎችን በተመለከተ ሙሉ በሙሉ ቢሮዎቹ፣ ወንበሮቻቸው፣ ጠረጴዛዎቻቸው፣ ፕሪንተር ማሽኖች፣ ኮፒየሮች፣ እንደዚህ እንደዚህ ያሉ አጠቃላይ ለኦፊስ አገልግሎት የሚውሉ ነገሮች በሙሉ ወጥተዋል፣ ተዘርፈዋል፣ ጉዳት ደርሶባቸዋል በአሁኑ ሰዓት የመማር ማስተማር ስራውን መቀጠል በማይቻል ባልተቻለበት ደረጃ ዩኒቨርሲቲው መዘረፉንና ጉዳት እንዲደርስበት መደረጉን ከአሜሪካ ድምጽ ሬዲዮ ጋር ቆይታ የነበራቸው የዩኒቨርሲቲው ፕሬዚዳንት አስረድተዋል። በአሁኑ ሰዓት ምንም አይነት ቁም ተግባራት ለመፈጸም የሚያስችል ሁኔታ አይደለም። ግን ይህ በማህበረሰቡም ዘንድ ከፍተኛ የሆነ ቁጭት ነው የፈጠሩ ነው። በዩኒቨርሲቲውም ሰራተኞች በኩል በአፋጣኝ ራሱን የቻለ እቅድ አውጥቶ እየተከታተልን እየተገማገም፣ በአጭር ጊዜ የመማር ማስተማር ሂደቱ እንዲጀምር ማድረግ አለብን የሚሉትን ስቴፖች ከመሄዱ ውጭ አሁን ባለው ሁኔታ ምንም አይነት እንትን የለውም። በማያስችል መንገድ ነው ያወጡ ማባዣ ክፍሎች ነበር። በጣም ማተሚያ ቤታችን በጣም አንስታንዳርዱን ስታንዳርዱን የጠበቀ ነበር። ይህ ስታንዳርዱን የጠበቀ ማተሚያ ቤት ሙሉ በሙሉ በሚባል መንገድ ያሉትን ማሽኖች ከዘጠና ፐርሰንት በላይ ወስዷቸዋል። የመመገቢያ ክፍሎች አካባቢም አሁን ማብሰያ መጋገሪያዎች፣ እንጀራ መጋገሪያዎች ምጣዶችን ሳይቀሩ ነው የተባበሩት እና እነዚህ ነገሮች ባሉበት ሁኔታ ትምህርት ለማስቀጠል አትችልም። ስማቸውን ከመግለጽ የተቆጠቡ የወልዲያ ከተማ የከተማ ኗሪና የዩኒቨርሲቲው ባልጠረባ ከፖለቲካ ማዕከልነት ነጻ በሆነ ና ለበርካታ ኢትዮጵያውያን በእውቀት ምንጭነት የሚያገለግል ዩኒቨርሲቲ ላይ የህዋት ኃይሎች የፈጸሙት ተግባር በወንጀል ብቻ ሳይሆን በታሪክ የሚያስወቅስ ነው ብለዋል። የወልዳ ዩኒቨርሲቲ ያው ከመንግስት ከፍተኛ የትምህርት ተቋማት መካከል አንዱ ነው። በውስጡም እጅግ በርካታ ተማሪዎችን ሲያስተናግድ ቆይቷል። የትግራይ ክልል ተማሪዎችን ነው ጨምሮ ማለት ነው። ስለዚህ በሌላ ቋንቋ ዩኒቨርሲቲው የህዝብ ሀብት ነው ብለን መናገር እንችላለን እንጂ የፌደ የፌዴራልም ይሁን የክልል መንግስታት የጦር ካምፕ አይደለም። የፌዴራልም ይሁን የክልል መንግስታት የፖለቲካ ርዕዮተ ዓለም ማራመጃም ተቋም አይደለም። የኢኮኖሚ ምንጭም አይደለም፣ ሆኖም አያውቅም፣ ሊሆንም አይችልም ወደፊትም። በተቃራኒው ግን ዩኒቨርስቲው የእውቀት መቅሰሚያ እና ሀገር ተረካቢ ዜጎች የሚወጡበት ተቋም ነው። በእውቀት ና በስነ ምግባር የታነጹ ተማሪዎችም እንደዚሁ የሚወጡበት ተቋም ከመሆኑ አንጻር የደረሰበትን ጉርመስል ና እጅግ በጣም የሚያሳዝን እና የሚያምነው እንደ ዜጋ አስተያየት ሰጪው ስለ ህዝብ አስባለው የሚል ፖለቲካዊም ሆነ ሌላ አካል የህዝብ መጠቀሚያን በእንደዚህ አይነት መልኩ መዝረፉና ማውደሙ በህዝብ ለህዝብ ግንኙነት ላይ ከሚያሳድረው ተጽዕኖ ባሻገር የህዝብ አጀንዳ ይዘናል የሚሉ አካላትን በጥርጣሬ እንድንመለከት የሚያስገድድ ነው ብለዋል። እውነት ለመናገር ለህዝብ ይጨነቃለሁ የሚል አካል እንደዚህ አይነት በጣም አስከፊ የሆነ ውድመት በህዝብ ሀብትና ህዝብ በሚገለገልባቸው ንብረቶች ላይ ያደርሳል ብለን አንጠብቅም። ይሄን ልል የሻልኩበት ምክንያት ምንድነው? ከአራት ወራት በላይ በቆየው የወልዲያ በወያኔ ቁጥጥር ስር መቆየት እጅግ በጣም በርካታ ውድመቶችን ከማስከተሉም በላይ እጅግ በጣም አስፈቃ ታዋቂና ለጆሮ ለመስማት የሚከብዱ ነገሮች ሁሉ ሲፈጸሙበት የነበረ ነገር ከመሆኑ አንጻር እኔ አንድ የፖለቲካ ፓርቲ ነኝ አንድ ህዝብ አስተዳድራለሁ ከሚል የፖለቲካ ተቋም እና በውስጡ ያሉ ሰዎች እንዲህ አይነት እጅግ በጣም አስቀያሚና አሰቃቂ ነገር የማይጠበቅም ተግባር ነው። በአንድ ጊዜ ከአስራ ሁለት ሺህ በላይ ተማሪዎችን የመቀበል አቅም ያለው ወልዲያ ዩኒቨርሲቲን ጨምሮ የስሪንቃ ግብርና ምርምር ማዕከል፣ የግለሰብ ድርጅቶች እና ተቋማት ላይ ዘረፋና ውድመት መድረሱን ከስፍራው የደረሰ መረጃ ያመለክታል። ህወሀት ዘልቆ ገብቶባቸው በነበሩ የአማራ ና የአፋር ክልሎች ውስጥ ከሰብአዊ ጥሰት ባሻገር በንብረት ዘረፋና ውድመት በአካባቢው ነዋሪዎችም በመንግስትም በስፋት ክስ እየቀረበበት ነው። በአንጻሩ ድርጊቱን አልፈጸምኩም በማለት ህወሀት ተደጋጋሚ ማስተባበያ ይሰጣል። የህወሀት ኃይሎች ከአማራና ከአፋር ክልሎች በተወሰደባቸው ጠንካራ ወታደራዊ እርምጃ መሸነፋቸውንና ከሳምንት እስከ አምስት ወራት ተቆጣጥሯቸው ከቆዩባቸው አካባቢዎች ሙሉ በሙሉ እንዲወጡ መደረጉን መንግስት ይገልጻል። በሌላ በኩል ህወሀት ተሸንፌ ሳይሆን በስልታዊ ማፈግፈግ ምክንያት ነው ይዣቸው ከቆይኋቸው አካባቢዎች የወጣሁት የሚል ማስተባበያ መስጠቱ ይታወሳል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ኤክስ ሀብ አዲስ ወጣት ማህበራዊ ስራ ፈጣሪዎች እውቀታቸውንና የንግድ እቅዳቸውን ተግባራዊ እንዲያደርጉ የስልጠናና የምክር አገልግሎቱን የሚሰጥ ተቋም ነው። ትናንት ምሽት ኤደን ገረመው ከማዕከሉ መስራችና ዋና ስራ አስፈጻሚ አቶ ቴዎድሮስ ታደሰ ጋር ቆይታ አድርጋ ነበረ። ዛሬ ደግሞ በኤክስሀብ ውስጥ አልፈው ስኬታማ የሆኑ ወጣቶችን አነጋግራለች። ብዙ ጊዜ አንድ ሰው ራሱን ችሎ ስራውን ይሰራል እንጂ ማሰልጠን፣ ማብቃት፣ ማጎልመስ ላይ አይንቀሳቀስም። አንድ የተሳካለት የቢዝነስ ባለሙያ ና እንደውም እናንተ ይህን ነገር ሰፋ አድርጋችሁት ስልጠናም እንደሰጣችሁት ነው የነገሩኝ። ና ስለ እሱ ነው ቀጣዩ ጥያቄ። ምንድን ነው ሜንተሮች፣ አሰልጣኞችን ወጣት ሰልጣኞችን በሚይዙበት ጊዜ ምን ማወቅ አለባቸው? ሁለት አይነት ሜንቶር ሽፖች አሉ። የመጀመሪያው ሜንቶር ሽፕ እነዚህ ሰርቲፋይድ የሆኑ እኛ የረዥም ወራት ስልጠና ሰጥተን አሁን ሜንቶር ማድረግ ትችላለህ ብለን የምናስነሳቸው ቢዝነስ ውስጥ የሌሉ የራሳቸው ቢዝነስ የሌላቸው ግን ፕሮፌሽናል ኮቾች ወይም ሜንቶሮች ናቸው። ሁለተኛው ደግሞ የተሳካላቸው አንተርፕረኑር ሆነው የተሳካላቸው የቢዝነስ ሰው ሆነው ሌሎችን ሜንቶር ለማድረግ ፈቃደኛ የሚሆኑ ሰዎች ናቸው። ይሄ ቁጥራቸው በጣም በጣም በጣም በጣም ትንሽ ነው። እኛ ሀገር የራሱን ቢዝነስ ሰርቶ ዩኖ በአመት ሶስት አራት ሰብስጡኝና እኔ ደግሞ እነሱ ኮች በማድረግ እንዴት ብዬ ተነስቼ እንዴት ብዬ ችግር እየፈታሁ እንዴት ብዬ ትረስት ተቀባይነት በገበያ ውስጥ እያመጣሁ እዚህ እንደደረስኩ ላሳያችሁ የሚሉ ኦልሞስት የሉም ማለት ትችላለሽ። እኛ ጋ እኛ ሊስት ውስጥ እራሱ ያሉት ከአምስት ከአራት የማይበልጡ አንተርፕረኖር ናቸው። ሶ ይህን ለመፍታት እንግዲህ እኛ የተለያዩ የሜንቶርሽፕ ፕሮግራሞችን አለን። እንደውም ለመጀመሪያ ጊዜ ሰርቲፋይድ የሆኑ መቶ ሰላሳ ሰባት ሜንቶሮች በዚህ አጋጣሚ ማስተር ካርድ ፋውንዴሽንን ከልቤ ማመስገን እፈልጋለሁ። ማስተር ካርድ በጣም አጃይል የሆነ ተማሪ የሆነ ተቋም ነው እና በመጣነው ሀሳብ ላይ እሺ ብሎ ገብቶልን መቶ ሰላሳ ሰባት ሜንቶሮች እና ኮቾች ማፍራት ችለናል። ሶ ግን ወደ ጠየቅሽኝ ነገር ስንመለስ ሜንቶሩ ምንድን ነው ማወቅ ያለበት ስንል እንግዲህ በሜንቶርሺፕ እና በኮችን መካከል ትልቅ ርቀት አለ፣ ልዩነት አለ። ሜንቶርሺፕ ሪሌሽንሽፕ ተኮር ነው፣ ግንኙነት ተኮር ነው። ረዥም ጊዜ ነው የሚፈጀው ኮች አጭር ነው። ዓላማው አጫጭር እስኪሎችን ኮች ለሚደረገው መስጠት ነው። ግንኙነቱ ከሜንቶርሺፕ በጣም ይለያል። አጠር ያለ ግንኙነት ነው። ሺፕ ላይ ደግሞ ዋና ትኩረቱ የሜንቶር የምናደርገው ሰው ጠቅላላ ኦቨርኦል ዴቨሎፕመንት ነው የሚያተኩረው። ሙሉ ስብዕና ያለው ሰው ሆኖ እንዲወጣ አንተርፕረነሩን ወይም አንተርፕረነሯን ማገዝ ነው ማብቃት ነው። ማዳመጥ ያስፈልጋል። የእኛን የሜንቶሩ ራዕይ አይደለም እዚህ ውስጥ ዋና ቦታ የሚሰጠው ሜንቶር የሚደረገው የምትደረገው አንተርፕረነር የእሷ ህልም ነው። እዚህ ጋር የሜንቶሩ ትልቁ ሀሳብ ራሱን መድገም፣ ራሱን መፍጠር፣ እሱን መስራት አይደለም። ሜንቶር የሚደረገውን ሰው ቤስት ቨርዥን ፖቴንሻል ማውጣት ነው አዲስ ሰው መስራት ነው። በዚህ አቶ ቴድሮስ በጠቀሱት መንገድ በኤክሳብ ውስጥ ያለፈችው ቤተልሄም ስዩም ሄለን ቡና የተሰኘው ስኬታማ ንግድ ለመጀመር ኤክሳብ አይኔን ገልጦልኛል ትላለች ያልተጨበጠ ሀሳብ ነበር ይዤ የመጣሁት፣ እና እንደምወድ ነው የማውቀው። እንዴት መስራት ምን ማድረግ እንዴት የሚሄድ እንዳለብኝ አቅጣጫ የሚያሳይም አልነበረም። እንደዚህ ሂጂ፣ እንደዚህ አድርጊ፣ እንደዚህ የሚልም ብቻ አለመኖሩ ብቻ ሳይሆን ለሀሳብሽም ትኩረት ሰጥቶ የሚያዳምጥ ሰው አልነበረ፣ እኔ እስከማውቀው ድረስ ማለት ነው። እና ኤክሳብ ላይ ኢቨንት አየሁ ፌስቡክ ላይ በዛ ሰዓት ነበር የኩት። ከዛ በኋላ ኤክሳብ ላይ የተለያዩ ኢቨንቶች ሲደረጉ እየመጣው አዳምጥ ነበረ ምክንያቱም እንዴት ተሳካላቸው የሚለውን እንደ እንደኔ አይነቶችን ሀሳብ ብቻ ያላቸውን ተሳካላቸው ሰዎች የሚያበረታቱበት መድረክ አት ዘ ሴም ታይም ደግሞ ተስፋ ሳይቆርጡ ነገሮችን እንዴት ማድረግ እንደሚችሉ እነሱ ባለፉት መንገድ ተሞክሯቸውን እየሰጡ ነበር። እንደዛ ነው ኤክሳ ውስጥ የገባሁት። ከዛ በኋላ ሁለት ሺ አስራ ዘጠኝ ላይ ዩዝ ኮኔክት አፍሪካ ላይ እድል መጣ። እንደዚህ የክታብ ላይ መጣለው እያዩት ነበር። የተወሰነ ፕሮዳክቶችን ዴቨሎፕ አድርጌ ያለው የራሴ ፓኬጂንግ ነበረኝ። ያው እኔ እዛ ምሄደው የሶስት ቀን ቢሆንም በህይወቴ ትልቁን የአይን መክፈቻ ፕሮግራም ለሆነ የሆነልኝ። እሺ የአፍሪካ ወጣቶች የሚሳተፉበት ትልቅ መድረክ ነበረ። ከሌሎች ጋር ኔትወርክ አድርጌ ነበረ። በኋላ ኤክሳብ እኔን አምኖብኝ ሀሳቤን አክብሮት የተለያዩ ቦታዎች ሳብር እንዳደርግ አድርጎኛል። በዛ ሁሉ ያገኘሁት ኤክስፔሪንስ ነው። እኔ፣ እንዲሁም ማንም ሰው ስራ ከመጀመሩ በፊት እንደኔ አይነት ሀሳብ ያላቸው ልጆች ካሉ ወደ ኤግዛም መተው ሀሳባቸውን ወልደው አካሉን አይቶ ላይክ በአካል ደረጃ ያሰብሽውን ነገር በፕሮዳክት ደረጃ መጥተው አይተው እኔ ያገኘውትን እድል እንዲጠቀሙ። ልክ እንደ እሷ ሁሉ ኤግሳብ ውስጥ በመሳተፍ ያሰበችውን የንግድ እቅድ ወደ ተግባር ያመጣችው ሌላዋ ያነጋገርናት ደግሞ ቤዛዊት አድማሱ ስትሆን እሷም ኤክሳብን በመጠቀም የተለያዩ የምርምር ስራዎችን እንዲሁም የትርጉም ስራ የሚሰሩ የትርፍ ጊዜ ሰራተኞችን የሚያገናኘውን ፍሪላንስ ስራ የተሰኘ ድረገጽ መመስረት መቻሏን ትናገራለች። አዲስ ኢትዮጵያ ውስጥ ብዙ ጊዜ ክሊር የሆነ ነገር የለም። የት እንደምትሄጂ እንዴት እንደምትጀምሪ ማን እንደሚረዳሽ እንደዚህ እንደዚህ አይነት ግልጽ የሆኑ ነገሮች የለም። በህግም ማለት እንዴትም እንደሚስተናገድ አዲስ ስታርታፕ። ግን ያው ኤክሳብ ምንድን ይረዳን አይዲያችንን ሰበሰበ ከዛ በኋላ አወዳድሮ ሀሳባችንን ሰምቶ ምን መስራት እንደምንፈልግ ምን ፕሮብሌም አይደንቲፋይ እንዳደረግን ምን ሶሉሽን ይዘን እንደመጣን አወዳድሮ ኢንኩቤሽን ፕሮግራም ውስጥ ያስገባን እና በዛ ኢንኩቤሽን ፕሮግራም ውስጥ የተለያዩ ትሬኒንጎች ነበሩ። በተለያየ ፕሮፌሽናል የሚሰጡ ፕራክቲካል የሆኑ ትሬኒንጎችን አቴንድ እንድናደርግ ፋይናንስን በተመለከተ ቢዝነስ ፕላን በተመለከተ ቢዝነስ ሎን በተመለከተ ኢትዮጵያ ውስጥ አዘ ቢዝነስ እንዴት ስታብሊሽ እናረጋለን እንዴት ኦፐሬት እናረጋለን የሚለውን እንደ አጠቃላይ እንደ ቢዝነስ ስታርታፕ፣ ከዛ ደግሞ በስፔሲፊክ ሴክተራችን፣ እኔ ፍሪላንስ ላይ ነው የምሰራው። ስለዚህ ፍሪላንስ ማርኬት ስፔስ እንዴት ስታብሊሽ ማድረግ እንደምንችል፣ ዲጂታል ፕላትፎርማችን ምን መምሰል እንዳለበት በጣም ኢንቴንሲቭ የሆነ ሁለት በሁለት ፌዝ ነው ትሬን ያደረግነው እና ከዛ ደግሞ ያው ዶነሮች ወይም ገንዘብ በገንዘብ ፈንድ የሚያደርጉ ድርጅቶች አሉ። ትልቅ ዶነር ድርጅቶች ኮኦርዲኔት በማድረግ ሲድ ፈንድ እንድናገኝ ረድቶናል እና ኢትዮጵያ ውስጥ ስናጠቃልል ኤክሳብ በቀጣይ ምን ለማድረግ ያስባል? ስንል ለኤክሳብ መስራች እና ዋና ስራ አስፈጻሚ አቶ ቴድሮስ ታደሰ ጥያቄ ያቀረብን መሪያ። ከተነሳንበት በመቀጠል በየአመቱ የምናወጣቸውን ቁጥር ማስፋት ነው የምናስበው። የሜንቶርሺፕ ፕሮግራማችን ወደ አስር ሺህ በሶስት አመት ውስጥ አስር ሺህ ያህል ሜንቶሮች ወደ ገበያ መክተት እንፈልጋለን። ይህንኑ ማስፋት እንፈልጋለን። የተለያዩ ከተሞች ጋር መግባት እንፈልጋለን። ቢያንስ ነው፣ አሁን ባለን ጊዜ ባለን እድሜና ተሞክሮ ቢያንስ አምስት ከተሞች ላይ መግባት መቻል ነበረብን። አልቻልንም። አልሆነም። ከዚህኛው ኤክስፔሪየንሳችን በመነሳት ግን እኛም በርትተን ሰርተን ከመስከረም ጀምሮ ቢያንስ አምስት ከተማ ላይ ለመግባት እናስባለን። ጋቢና ቪኦኤ ከአሜሪካ ድምፅ የሚደመጥ መሰናዶ ነው። አብራችሁን ስለሆናችሁ እናመሰግናለን አድማጮቻችን። የኢትዮጵያ መከላከያ ሰራዊት በምስራቅ አማራና አፋር ክልሎች ከህዋት ነፃ በወጣቸው አካባቢዎች ላይ ጸንቶ እንዲቆይ መታዘዙን የኢትዮጵያ መንግስት አስታውቋል። ይህ ትእዛዝ የተላለፈው በዋናነት ከዚህ በፊት በትግራይ ክልል ካጋጠሙት ችግሮች ትምህርት በመውሰድ መሆኑን የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ ተናግረዋል። ኬኔዲ አባተ የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ በቴሌቪዥን የቀጥታ ስርጭት ቀርበው በሰጡት መግለጫ የመከላከያ ሰራዊት በምስራቅ አማራና አፋር ክልሎች አሸባሪ ብለው ከገለጹት የህወሀት ኃይል ነጻ ያወጣቸውን አካባቢዎች አጽንቶ እንዲቆይ መታዘዙን ገልጸዋል። መንግስት እንደ አስፈላጊነቱ በቀጣይነት እርምጃ መውሰዱን እንደሚቀጥልም ነው የተናገሩት። የመከላከያ ኃይላችን በዘመቻ ለብረብሔራዊ አንድነት በምስራቅ አማራና አፋር አካባቢዎች በአሸባሪ ኃይል የተወረሩ አካባቢዎችን ነጻ በማውጣት የመጀመሪያውን ግብ አሳክቶና ተልእኮን አጠናቆ አሁን የያዛቸውን አካባቢዎች አጽንቶ እንዲቆይ ታዟል። አሁናዊ የጠላት ሁኔታ ግምገማ የሚያሳየው የጠላት መሻት ፍላጎትና የማድረግ አቅም ክፉኛ ተመትቷል። እንደዚያም ሆኖ ይህ የጥፈርት ኃይል ዳግም ፍላጎቱ እንዳይቀሰቀስ መንግስት አስፈላጊ ናቸው ብሎ ያመናቸውን እርምጃዎች በጥናት ላይ ተመርኩዞ በቀጣይነት እርምጃ የሚወስዱ ይሆናል። የመከላከያ ሰራዊት የያዛቸውን አካባቢዎች አጽንቶ እንዲቆይ በመንግስት ትዕዛዝ የተላለፈበትን ምክንያት ሲገልጹም ሶስት ነጥቦችን ያነሱ ሲሆን ከእነዚህም መካከል አንዱ ከዚህ በፊት በትግራይ ክልል ካጋጠሙት ችግሮች ትምህርት በመውሰድ መሆኑን አብራርተዋል። ለዚህ መሰረታዊ ውሳኔ ምክንያት የሆኑ መነሻዎች አንደኛው ከዚህ በፊት በትግራይ ክልል ካጋጠሙ ችግሮች መማር አስፈላጊ ሆኖ በመገኘቱ ነው። ይህም ማለት በመከላከያ ሰራዊታችን የሰሜን እዝ ላይ የሽብር ቡድኑ ክደት ፈጽሞ ሰራዊታችንን ላይ ጥቃትና አጸያፊ ድርጊት ሲፈጽም ይከላከለናል አይወጣብን ያሉ ብለው ተማጽኖ ያቀረቡ የተለያዩ የህብረተሰብ ክፍሎች ሰራዊታችን ይህ ጥቃትና አፀያፊ ድርጊት ሲፈጸምበት መከላከል ቀርቶ ድርጊቱን ያላወገዙ ሆኖ በመገኘታቸው በሰራዊታችን ላይ የተፈጸሙበትን ክህደት ለመቀልበስ ወንጀለኞችን ለህግ ለማቅረብና የተዘረፉትን ንብረቶች ለማስመለስ በክልሉ ህግ ለማስከበር እንቅስቃሴ ባደረገበት ጊዜ በመጀመሪያ አካባቢ የተባባሪነት መንፈስ ከህብረተሰቡ ቢታይም የኋላ ኋላ ግን በተለያዩ የህብረተሰብ ክፍሎች ሰራዊታችን እንደገና ከኋላ በመወጋቱ እንዲህ አይነቶቹን ተመሳሳይ ችግሮች ዳግም እንዳያጋጥሙና ከዚህም ሰራዊታችን መጠበቅና በተጠና መልኩ ሰራዊቱ እርምጃዎችን እንዲወስድ ለማድረግ በማለም ነው። ሚኒስትሩ ሁለተኛ ምክንያት ብለው የገለጹት ደግሞ ህወሀት በጦርነቱ ተገድለዋል ያሏቸውን ሰዎች አስክሬን በጅምላ በመቅበር በትግራይ ክልል የዘር ጭፍጨፋ ወንጀል ተፈጽሟል በማለት መንግስትን ተጠያቂ ለማድረግ እየተዘጋጀበት ነው ባሉት ሴራና ወጥመድ ውስጥ ላለመግባት እንደሆነ ነው የጠቆሙት። ሶስተኛው ምክንያት ደግሞ በክልሉ የሀገርን አንድነትና ሰላም ለአደጋ የሚዳርግ ተግባር ተፈጽሟል ተብሎ ከታሰበ መከላከያ ሰራዊቱ በማንኛውም ጊዜ ወደ ክልሉ የመግባት ህገ መንግስታዊ መብት ስላለው እንደሆነ አብራርተዋል። በምዕራብ አማራ ያለውን ወታደራዊ እንቅስቃሴና የመንግስትን ቀጣይ አቅጣጫ በተመለከተ ወደፊት እንደሚገለጽም ያነሱት ዶክተር ለገሰ በኦሮሚያ ክልል የተለያዩ አካባቢዎች መንግስት ኦነግ ሸኔ በሚለውና ራሱን የኦሮሞ ነጻነት ሰራዊት ብሎ በሚጠራው ኃይል ላይ የሚወስደው እርምጃ እንደሚቀጥል ተናግረዋል። ይህ ዘገባ እስከተጠናቀረበት ጊዜ ድረስ በመንግስት መግለጫ ዙሪያ ከህወሀትና ከኦነግ ሸኔ ወይም ራሱን የኦሮሞ ነጻነት ሰራዊት ከሚለው ወገን የተሰጠ ቀጥተኛ ምላሽ የለም። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። በደቡብ አፍሪካ ውስጥ የሚኖሩ ህጋዊ የመኖሪያ ማስረጃ የሌላቸው ስደተኞች የኮቪድ-19 ክትባት ለማግኘት ሲንገላቱ ሰንብተዋል። አሁን ግን የሀገሪቱ መንግስት ለትርፍ ካልተቋቋሙ ቡድኖች ጋር በመተባበር በሺዎች የሚቆጠሩ ማስረጃ አልባ ስደተኞችን መከተብ ጀምሯል። የዛሄር ካሲምን ዘገባ እንደሚከተለው እናሰማችሁ። የልግስና ወር ተብሎ በሚታወቀው የጎርጎሳያኑ ታሕሳስ ወር በደቡብ አፍሪካ የሚኖሩ ህጋዊ የመኖሪያ ሰነድ የሌላቸው ስደተኞች የኮቪድ-19 ክትባት ዕድል በስጦታ ቀርቦላቸዋል። የሀገሪቱ መንግስት ለትርፍ ካልተቋቋሙ ቡድኖች ጋር በመተባበር በሀገሪቱ ውስጥ ለሚኖሩ ከሁለት ሚሊዮን በላይ ህጋዊ የመኖሪያ ሰነድ የሌላቸው ሰዎች የክትባት አገልግሎትን ከፍ አድርጓል። የዚህ እርምጃ ግብ የኮሮና ቫይረስ ስርጭትን መግታት ነው። እስካሁን ድረስ አብዛኞቹ ሰዎች አስፈላጊው ሰነድ ስለሌላቸው መከተብ አልቻሉም ነበረ። ይህ ሁኔታ በጫና ፈጣሪ ለትርፍ ያልተቋቋሙ ድርጅቶች ጥረት ተቀይረዋል። የክትባት አገልግሎቱ በጆሃንስበርግ በሚገኘው ኤን በመሰሉ የመጠለያ ስፍራዎች እየተሰጠ ይገኛል። ጁሊ ማቺን ሮሃካን ክሰኞ ተቋም የመጡ በጎ ፍቃደኛ ናቸው። ዛሬውን የክትባት ሂደት ያስተባበረውም ይህው ድርጅት ነው። አንዳንዶቹ ሰዎች አልተመዘገቡም። የጥገኝነት ጠያቂዎች ሰነድ አሊያም ሌላ ወረቀት ብቻ ይኖራቸዋል። ደቡብ አፍሪካዊ ካልሆን ከክትባት ማግኘት አዳጋች ነው። ይሄ ተግዳሮት ሆኖ ቆይቷል። ሰዎች ክትባት እንዲያገኙ እድሎችን ለማመቻቸት ነው የፈለግ ነው። ለመጀመሪያ ጊዜ ለመከተብ እዚህ ከተሰለፉት መካከል አብዛኞቹ ደቡብ አፍሪካውያን አይደሉም። የ42 ዓመቱ ራፋኤል ዱቤ አንዱ ናቸው። በመከተባቸው ደስተኛ ሆነዋል። እንደሚታወቀው የኋላ የኋላም ቢሆን መከተብ ያስፈልገናል ነው ያሉት። እሳቸው በደቡብ አፍሪካ ውስጥ የሚኖሩ ሰዎች ክትባት ለማግኘት በኤሌክትሮኒክ የመረጃ ቋት በኩል መመዝገብ ይጠበቅባቸዋል። የምዝገባ ስርዓቱ መንግስት የተከተቡ ሰዎችን ለመከታተል ያመቸው ዘንድ እያንዳንዱ ሰው የመለያ ቁጥር መያዝ ይጠበቅበታል። ይህ መርሃ ግብር የተዘረጋው በተመረጡ ቦታዎች ብቻ ነው። ሰነድ የሌላቸው ስደተኞች የተለየ መለያ እንዲሰጣቸውና ለጤና ዓላማ ብቻ ክትትል እንዲደረግባቸው ተደርጓል። የረዴት ድርጅት የሆነው ድንበር የለሹ የሐኪሞች ቡድን አባላት የመርሃ ግብሩ አቀባበል እስካሁን አዎንታዊ እንደሆነ ገልጸዋል። የተባበሩት መንግሥታት ድርጅት አንድ ቢሊዮን የሚሆኑ ሰዎች በግጭቶችና በአየር ንብረት ለውጥ ምክንያት የተሰደዱ እንደሆነ ይፋ አድርገዋል። ባለሥልጣናት መንግሥታት ለሁሉም ሰው ክትባት ይዳረስ ዘንድ ከረዴት ድርጅቶች ጋር በትብብር መሥራት አለባቸው ብለዋል። እርሱን ስላመሻችሁ በእጅጉ እናመሰግናለን። በመስተንግዶ አብታሙ ስዩም፣ በድምፅ ቅንብሩ ደግሞ ኤልያስ አስማረ። እስከሁን ድረስ አብረናችሁ ነበርን። የነገ ሰው ይበለን። መልካም ምሽት።